ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የኢትዮጵያውያንና ኤርትራውያን ማህበረሰብ አባላት በድላይድ የተቃውሞና የምስጋና ሰላማዊ ሰልፍ አካሄዱ። ከፊል የአውሮፓ አገራት የኮሮና ቫይረስ ክትባት አስትራዜኒካ ላይ ጊዜያዊ እገዳ ሲጥሉ፣ አውስትሬልያ መጠቀሙን እቀጥላለሁ እያለች ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ዛሬ አርብ ማርች 12 በአድላይድ ከተማ የኢትዮጵያውያንና ኤርትራውያን ማህበረሰብ አባላት በኢትዮጵያ ላይ አሉታዊ አተያይ ያላቸውን መንግስታት በመቃወም አዎንታዊ ድጋፍ ለቸሮ ሀገራት ምስጋናቸውን አቅርበዋል። ይህንኑ አስመልክቶ የሰላማዊ ሰልፉ አስተባባሪ አቶ ጥላይ ተከተል በተለይ ለኤስቤስ አማርኛ እውነቱን ገልጠዋል። ኢትዮጵያ አቶ ካሳሁን ዛሬ አርብ ማርች አስራ ሁለት በደቡብ አውስትሬሊያ አድሌድ ከተማ በመቶዎች የሚቆጠሩ ኢትዮጵያውያን ትውልደ ኢትዮጵያውያንና ኤርትራውያን በኢትዮጵያ ማህበረሰብ ማህበር አስተባባሪነት እጅግ ደማቅ ሰልፍ አድርገዋል። የሰልፉ ዓላማ ምዕራባውያን መንግስታት በተለይም አሜሪካና የአውሮፓ ህብረት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት አላስፈላጊ ጫና ማድረጋቸውን እንዲያቆሙና በዓለም አቀፍ መርሆዎች መሰረት የኢትዮጵያን ሉዓላዊነት እንዲያከብሩ፣ ኢትዮጵያ በተፈጥሮ የተቸረችውን የአባይ ውሃ ፍትሐዊ በሆነ መንገድ የመጠቀም መብቷ እንዲረጋገጥ፣ ሱዳን የኢትዮጵያን መሬት ባህል ከያዘችበት አካባቢ በአስቸኳይ እንድትለቅ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ፣ እንደ ሲኤንኤን አይነት ዓለም አቀፍ የዜና አውታሮች በኢትዮጵያ ላይ ሀሰተኛና ያልተጣራ ዜናዎችን ከማቅረብ እንዲቆጠቡ ለማሳሰብ እና ዶክተር ቴዎድሮስ አድሃኖም በተባበሩት መንግስታት የጤና ድርጅት ያላቸውን ስልጣን ተጠቅመው የህወት አፈቀላጤ በመሆን በኢትዮጵያ ላይ የከፈቱትን የሐሰት ዘመቻ ለማውገዝና ከስልጣናቸውም እንዲነሱ ለመጠየቅ ብሎም ኢትዮጵያ ህግ ለማስከበር በህወት ላይ የተወሰደው ዘመቻ ፍትሃዊ እንደሆነ ዓለም አቀፉ ማህበረሰብ እንዲረዳ እንዲሁም አውስትራሊያን እንዲያውቁትና ከኢትዮጵያ ህዝብ ጎን እንዲሰለፉ ጥሪ ለማድረግ የተዘጋጀ ነበር። በሰላማዊ ሰልፍ ላይ ዶክተር ታምራት ተፈሪ ባደረጉት ንግግር ዓለም አቀፉ የጸጥታ ምክር ቤት በቂ መረጃ ሳይኖረው በኢትዮጵያ ላይ ምንም አይነት ጫናና እርምጃ ከመውሰድ እንዲቆጠብ ለዓለም አቀፉ ማህበረሰብ የህወሓት መወገድ ለኢትዮጵያና ለቀጠናው ብቻ ሳይሆን ለዓለም ሰላም ጠቃሚ እንደሆነና በአሁኑ ሰዓት የህወሓት የቀድሞ ባለስልጣናት ላይ የተወሰደው እርምጃ ብሎም ወደ ህግ እንዲቀርቡ የተካሄደውን እርምጃ አስፈላጊ እንደሆነም አስገንዝበዋል። በመጨረሻም ሰላማዊ ሰልፈኛው ለሩሲያ፣ ለቻይና እና ለህንድ መንግስታት እንዲሁም በሰልፉ ላይ ለተገኙ በአድሌይድ ነዋሪ ለሆኑ ኤርትራውያን ወንድሞችና እህቶች በተጨማሪም በዚህ በጭንቅ ሰዓት ከኢትዮጵያ ጎን ለቆሙት ለኤርትራ ህዝብና መንግስት ምስጋናን አቅርበዋል። ለኤስቤስ ሬዲዮ ጥላይ ዱባለ ነኝ ከአድሌይድ። ከፊል የአውሮፓ አገራት የአስትራዜኔካ ክትባት በተወሰኑ ተከታቢዎች ላይ የደም መርጋት በማስከተሉ ጊዜያዊ እገዳ ቢጥሉም ጠቅላይ ሚኒስተር ስኮት ሞሪሰን ግና የጤና ባለሥልጣናት እስካሁን ስጋታቸውን ስላልገለጡላቸው የአስትራዜኔካ ክትባት አውስትራሊያ ውስጥ በጥቅም ላይ በማዋል እንደሚቀጥል አስታውቋል። የዴንማርክ፣ ኖርዌይና አይስላንድ የጤና ባለሥልጣናት የሕክምና ስጋቶች ገብተውናል በሚል አስትራዜኔካን ክትባት ለጊዜው ጥቅም ላይ እንዲያውል እገዳ ጥለዋል። ይሁንና የአውስትሬልያ የሕክምና ደረጃ መዳቢት ቲጂኤ በአስትራዜኒካ ላይ ተጻራሪ የሆነ አቋም ወይም ከህክምና አኳያ ስጋት አለኝ ብሎ ድምፁን አላሰማም። ይሁንና አስተዳደሩ ጉዳዩን በቅርበት እንደሚከታተል ጠቅላይ ሚኒስትር ስኮት ሞሪሰን ገልጠዋል የፌዴራል መንግስቱ የክትባት አሰጣጡ በተያዘለት እቅድ ሄዶ በወርሃ ኦክቶበር የሁለተኛ ዙር ክትባቶችን የመስጠቱ ሂደት እውን እንደማይሆን ቢገመትም ቀደም ሲል የገባውን ቃል በማጠፍ ሁሉም አውስትራሊያውያን በኦክቶበር የመጀመሪያውን ዙር ክትባት እንደሚያገኙ የአጀንዳ ለውጥ እያደረገ ይገኛል። ይህም በመሆኑ የሌበር ምክትል መሪ ሪቻርድ ማልስ መንግስት ሌላው ቀርቶ በማርች አራት ሚሊዮን ሰዎች ይከተባሉ ቢልም ያ አለመሆኑን አስታውሰው መንግስት እያከናወነ ያለው የክትባት ክንዋኔዎች ተጓቷል፣ በቂ አይደለምም ሲሉ ተችተዋል። የአውስትራሊያ አገር መከላከያ ሚኒስትር ሊንዳ ራይኖልድስ ወሲባዊ ጥቃት እንደደረሰባት የገለጠችውን የቀድሞ የሚዲያ አማካሪያቸውን ብሪትኒ ሂግንስ ላይን ካው ብለው መዝለፋቸው አግባብ እንዳልነበረ ጠቅሰው ይቅርታ ጠይቀዋል። ለብሪትኒ ሂግንስም የገንዘብ ካሳ ክፍያ የሰጡ ቢሆንም ሂግንስ ገንዘቡ ወሲባዊ ጥቃቶች ለደረሰባቸው ሴቶች መርጃ እንዲውል በችሮታ እንዲሰጥ ወስናለች። በዚሁ ወደ ውጭ ምንዛሬ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 77 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 31 ኢትዮጵያ ብር ካ 12 ሳንቲም ይዘርዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 14፣ ከፍተኛ 27። አድላይድ ማልዳላይ ላይ ዝናብ ይጥላል። ዝቅተኛ 17፣ ከፍተኛ 22። ሜልበርን ይዘንባል። ዝቅተኛ 21፣ ከፍተኛ 24 ሆባርት ብራ ይሆናል። ዝቅተኛ 19 ከፍተኛ 24 ካምብራ ረፋዱ ላይ ሊዘንብ ይችላል። ዝቅተኛ 15 ከፍተኛ 29 ሲድኒ ብራ ይሆናል። ዝቅተኛ 21 ከፍተኛ 29 ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 22 ከፍተኛ 29 ዳርዊን ብራ ይሆናል። ዝቅተኛ 25 ከፍተኛ 32 አዲስ አበባ በአብዛኛው ፀሐያማ ይሆናል። ዝቅተኛ 11 ከፍተኛ 27 ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ኢትዮጵያና ኤርትራውያን ማህበረሰብ አባላት በአድላይድ የተቃውሞና የምስጋና ሰልፍ አካሄዱ። ከፊል የአውሮፓ ሀገራት የኮሮና ቫይረስ ክትባት አስትራዜኒካ ላይ ጊዜያዊ እገዳ ሲጥሉ አውስትራሊያ መጠቀሙን እቀጥላለሁ እያለች ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።